The Voice of America. የኢትዮጵያውያን ማህበረሰባዊ ድርጅቶች ኔትወርክ በሚል በመላው ዓለም የተሰባሰቡ ሀምሳ የሚደርሱ የኢትዮጵያውያንና ትውልደ ኢትዮጵያውያን የሲቪክ ድርጅቶች የኢትዮጵያ መንግስት ሕግን በማስከበርና በአባይ ጉዳይ እያሳየውን አቋም በመደገፍ መግለጫ አውጥተዋል። በመግለጫው ዙሪያ ደረጀ ደስታ ከአስተባባሪዎቹ አንዱን አነጋግሮ ተከታዩን አጠናቅሯል። የኢትዮጵያውያኑ ማህበረሰባዊ ድርጅቶች ትስስር የማህበረሰብ ድርጅት አስተባባሪ ኢንጂነር ስቄል እስክንድር ድርጅቱ ከአሜሪካ፣ ከካናዳ፣ ከአውሮፓ፣ ከደቡብ አፍሪካና ኒውዚላንድ ከመሳሰሉ አገራት የተሰባሰቡ መሆኑን ጠቅሰዋል። መግለጫውን ለምን ማውጣት እንዳስፈለገ ኢንጂነር ስቄል እስክንድር ሲገልጹ ኢትዮጵያ አሁን አጣብቂኝ ውስጥ ገብታለች። በአሁኑ ጊዜ መንግስት እንዲያርግ እንዳያርግ እያሉ አንዴ ህገ መንግስት አንዴ ክልል መንግስት እያሉ ሰማን ሰዓት አሁን የኢትዮጵያ መንግስት በዶክተር አብይ የሚመራውን መንግስት የሚያደርጉትን ህዝቦችን አንድ ጋር አድርጎ አገሪቱን አንድ አድርጎ ለመያዝ እና ጥፋት ያጠፉትን ለፍርድ በማቅረብ ላይ የሚያደርጉትን ጥረት በመደገፍ ኢትዮጵያ አንድ ሆና ከገባችበት አጣፊን ውስጥ የምትወጣበትን ሁኔታ ለመደገፍ ነው። የመንግስት ተለጣፊ ድርጅት አለ። መንግስትም ጥፋት ሲያጠፋ ኤክሰስም ሲኖር መንግስትንም የምንገስስ እና አሁን ግን ባለው ሁኔታ የምናደርገው ነገር ሁሉ መሬት ላይ ተጨባጭ ሁኔታ እያየ መሆን ስላለበት፣ በተለያዩ ከተማዎች ከአዲስ አበባ ጀምሮ በኦሮሚያ ከተሞች ውስጥ ሰዎችን እና በማንነታቸው በቋንቋቸው የሚደረጉ በደሎችና ግፎች በቃላት ሊገለጹ የማይችሉና እዚህ ላይ በእንግሊዝኛ ጠቀም የምትፈቅድልኝ ቢዮንድ አወር አቢሊቲ ቱ ኮምፕሬን የሚሰራው አቶ እና ይሄንን አንደኛ መቆም አለበት። መንግስትም እያቆሙ ነው የሚለው ይሄንን የሰሩት ለፈርድ መቅረብ አለባቸው። ከዛ ሁሉ ደግሞ አልፎ መንግስትም ቢሆን ኦር መንግስትን የሚወክሉ ድርጅቶች እነዚህን የተጎዱ ሰዎች ሄዶ መጎብኘት ፈረሰውንም ቤት ሆነ የተገደሉትንም የተጎዱትንም አይታችሁ አለንላችሁ ማለት አለባቸው። አሁን የተወሉ ሰዎች መስተሪያ ያጡሉ አለን የሚባለው የፌዴራል ፖሊስ ገብቷል ተብሏል። እና ይሄንን መረጋጋት መፈጠር አለበት። ቅድሚያ መስጠት የሚገባን ቅድሚያ ሰጥተን ሌላውን በጊዜው ማድረግ ይኖርብናል ይላሉ። ኢትዮጵያ የምትባል ሀገር ከሌለች ምንም ነገር ሊኖር አይችልም። ኢትዮጵያ ያለግድብም ያለአባይም ያለምንም መሮጥ ይችላል። እኛ ግን ኢንተርናሊ እየተባላን ሀገሪቷን ዲስታብላይዝ ላርገን እስከመገነጣጠል መድረስ የለብንም እና እኛ ይሄን የምናደርገው ነገር አሁን ላለው የኢትዮጵያ ሁኔታ ተረባርበን ስልጣን ላይ ያለውም ከመንግስት ጋር ሆነ ከሲቪክ ሶሳይቲዎች ጋር፣ ከፖለቲካ ንግስቶች ጋር ሀገሪቱን አረጋግተን አድነን ከዛ በኋላ ምርጫም ሆነ ኮንስቲቱሽን መቀየርም ሆነ የክልል አከላለልም ሆነ ሁሉም ነገር በጊዜው ይደርሳል። የአባይ ጉዳይንም በሚመለከት ይህንን ብለዋል። ይህንን ኔትወርክ ግድቡንም ላይ የሚደረገው ግብፅ የምትሰራውን ትልቅ አሻጥር በራሳችን ውሃ በራሳችን ግድብ መታ እኛን ለማዘዝ ትፈልጋለች። የግብፅን ጉዳይንም አንድን የምናደርግበት ቱል ለሚሆነው ወደፊት ደግሞ የኢትዮጵያ ኮሚኒቲዎች የኢትዮጵያ በየከተማው፣ በየስቴቱ፣ በየአገሩ ያሉትን የኮሚኒቲ አሶሴሽኖችንም ኔትወርክ ፈጥረን አንድ ጋር እየተናበብን ጥሩ ጥሩ ቤስት ፕራክቲሶችን ሼር እየተደራረግን ከልጅ ልጅ ሊቆይ የሚችል ኔትወርክ ነው እኛ መስራት ፈልገዋል። የማህበራዊ ትስስሩ በውጭ ብቻ ያሉ ኢትዮጵያውያን ብቻ ሳይሆን በአገር ውስጥም ገብቶ ህዝቡን አስተባብሮ የሚሰራ እንደሚሆን ጠቅሰው፣ እንዲያውም ኢትዮጵያዊነት የሚባለው ድርጅታችን ኢትዮጵያ ውስጥ ቅርንጫፍ ከፍቶ እየሰራ ነው ብለዋል። ለአሜሪካ ድምፅ ደረጀ ደስታ። skender scale skender